የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከምክትላቸው ከአቶ ደመቀ መኮንን በተጨማሪ በምክትል ጠቅላይ ሚኒስትርነት ማዕረግ ሁለት ባለሥልጣናትን መሾማቸው ይታወሳል። የመገናኛና የኢንፎርሜሽን ቴክኖሎጂ ሚኒስትሩ ዶክተር ደብረ ጽዮን ገብረ ሚካኤል በምክትል ጠቅላይ ሚኒስትርነት ማዕረግ የንግድና ፋይናንስ ክለስተር አስተባባሪ እንዲሆኑ እንዲሁም አቶ ሙክታር ከድር በምክትል ጠቅላይ ሚኒስትርነት ማዕረግ የመልካም አስተዳደር ለውጥ አስተባባሪና የሲቪል ሰርቪስ ሚኒስትርም ሆነው ተሹመዋል። የኢትዮጵያ የፖለቲካ ተቃዋሚ መሪዎችና አንዳንድ ገምጋሚዎች ሕገ መንግሥቱ ከአንድ በላይ ምክትል ጠቅላይ ሚኒስትር ስለማይፈቅድ ሹመቱ ሕገ ወጥ ነው ይላሉ። ሌሎች ደግሞ በምክትል ጠቅላይ ሚኒስትርነት ማዕረግና የክለስተር መሪ በሚሉት ቅጥያ ስያሜዎች ላይ በማስመር ከአንድ በላይ ምክትል ጠቅላይ ሚኒስትር አልተሾመም በማለት ይከራከራሉ። ይህን ተጻራሪ አመለካከት እንዲያብራሩልን ሁለት ጋዜጠኞችን ጋብዘናል። የአዲስ ፎርቹን ጋዜጣ ማኔጂንግ ኤዲተር አቶ ታምራት ገብረ ጊዮርጊስ እንዲሁም የቀድሞ የፍትህ ጋዜጣ የቀድሞ ዋና አዘጋጅና አሁን የአዲስ ታይምስ መጽሔት ማኔጂንግ ዲሬክተር አቶ ተመስገን ደሳለኝ እንዲሁም የህግ ባለሙያው አቶ ሙሉጌታ አረጋዊ ደግሞ ከሀገሪቱ ህገ መንግስት አንጻር የሹመት አሰጣጡን ይተነትኑልናል። ውይይቱም በጋራ ያዘጋጁት አሉላ ከበደና ትዝታ በላቸው ናቸው። ቀጥሎ የሚሰማው የውይይቱ ሁለተኛና የመጨረሻ ክፍል ትናንት ምሽት እልባት ከተደረገበት ይጀምራል። አቶ ታምራት ምናልባት ፈጥኖ የሚከተል ጥያቄ ላንሳ። ህገ መንግስታዊ ጥያቄው የሚነሳው የመንግስት ስልጣንና አስተዳደር በህገ መንግስት የተገደበ በመሆኑ የጠቅላይ ሚኒስትሩም ስልጣን እሳቸው ሊወስኑ ይችላሉ፣ ይሄን የሚያግዘኝ ይፈልጋለሁ የሚለውን ውሳኔያቸውን ጨምሮ በህገ መንግስት የተገደበ ስልጣን መነሻ ህገ መንግስት እንደመሆኑ ከየት ነው ይሄን ስልጣን የሚያገኙት? እንዴት ነው በህገ መንግስት ውስጥ ያልተቀመጠ ነገር ማድረግ ይቻላል ተብሎ መቀበል የሚቻለው? እንደውም አያይዘው አቶ ታምራት እንዲመልሱልን የመድረክ አመራር አባልና የአንድነት ለዲሞክራሲና ለፍትህ ፓርቲ ጸሐፊ የሆኑት አቶ አስራጣሴ ካሁን በፊት ስለዚሁ ሹመት የተናገሩትን ቆርጬ ይዤ ነበረ ላሰማቸው። ይህ ህገ መንግስታዊ ነው የምንልበት ምክንያቱ ግልጽ ነው። ህገ መንግስቱ የሚናገረው ስለ ጠቅላይ ሚኒስትሩ ይልና ምክትል ጠቅላይ ሚኒስትሩ ይላል። ተጠሪነታቸው ለጠቅላይ ሚኒስትሩ ነው። ከጠቅላይ ሚኒስትሩ የሚሰጠውን ስራ ይሰራል። ኢንሲንግ በነጠላ ቁጥር ነው የሚያስቀምጠው። በእንግሊዝኛው ይህንኑ ነው የሚለው፣ ዲፒቲ ፕራይም ሚኒስተር ሚኒስተርስ አይደለም። በአንቀጽ 76 የታየ እንደሆን ደግሞ የሚኒስትሮች ምክር ቤት የሚይዛቸው ስብስቦች ብሎ ሚኒስትሮች ምክር ቤት የሚይዘው ስብስብ ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር ሚኒስትሮችን ነው፣ ሚኒስትሮች ነው። ይሄ ያለምንም ማወላወል በንጹህ አንድ ምክትል ጠቅላይ ሚኒስትር ብቻ እንዳለ ነው። አቶ ታምራት የእኔን ጥያቄ የሚያጠናክረልኝ ይመስለኛል። የመንግስት ስልጣንና አስተዳደር የጠቅላይ ሚኒስትሩም ኃላፊነት ወይም ስልጣን በህገ መንግስት የተገደበ ከሆነ ከየት ነው የህግ ድጋፍ የሚያገኘው? እንዲህ ያለው ውሳኔ። አሁንም አንድ ምክትል ጠቅላይ ሚኒስትር ነው ያለው፣ ሌላ ሁለተኛ እና ሶስተኛ ምክትል ጠቅላይ ሚኒስትር አልተሾመም። አሁን የተሾመው ፕሪቪሌጁና ፕሮቶኮሉ የምክትል ጠቅላይ ሚኒስትር ደረጃ የተሰጠው ሁለት ሹመት ጠቅላይ ሚኒስትሩ ለፓርላማ አቀረቡና ፓርላማ ተቀብሎ ታጽድቆላቸው ከሚኒስትሮቻቸው መካከል የተወሰኑት ሌሎቹ ሚኒስትሮች ለእነሱ ሪፖርት እንዲያደርጉ አደረጉና እዚህ ላይ ምንም አይነት ህገ መንግስታዊ ፕሮብሌም አለ ዬ ነ አለም። እስቲ ወደ አቶ ተመስገን ደሳለኝ ደግሞ እንሄድ። እኔ ታምራት ካደው እየተለየ ነው የሚያሳ ምክንያቱም ሁለቱ ምክትል ሚኒስትሮችን ካየን ናቸው እንዲሁም ያላቸው ስልጣን አቶ ደመቀ ሙሉ የበለጠ ነው። የአቶ ደመቀ ነው ሹመት ካየ ነው ከእሳቸው በፊት እንደነበሩት እንደ አቶ ኃይለማርያም ደሳለኝ፣ ከአቶ ኃይለማርያም በፊት እንደነበሩት እንደ አቶ አዲሱ ለገሰ በምክትል ጠቅላይ ሚኒስትርነት ምንም ማፍሰ አያደርግም። ከዛ ከምትም ከሰጣቸው ገደብ ውጭ የእነሱ ዋናው ስራ የምንነበረ ለምሳሌ አቶ አዲሱ ለገሰ የግብርና ሚኒስትር ናቸው አለቀ። የምክትል ጠቅላይ ሚኒስትርነቱ ማዕረጉን ያዙ። ያ ማዕረጉ ህገ መንግስታዊ ነው። ጠቅላይ ሚኒስትሩ ባሌለበት ወይም ደግሞ ባዘዘው ስራ ምናምን የሚለውን የሚተነትን ያን ተከትሎ የሚሰሩበት ነው እና የአቶ አዲስ ለገሰ ግብርና ሚኒስቴር ላይ ብቻ ነበር። አቶ ኃይለማርያም ስንመጣ ውጭ ጉዳይ ሚኒስቴር ብቻ ነበር ስራቸው ምክትል ጠቅላይ ሚኒስትር በነበሩበት ዘመን። አሁን ወደ አቶ ደመቀ ስንመጣ አቶ ደመቀ ትምህርት ሚኒስቴር ብቻ ናቸው። ፓርላማ አቅርቦ እንደሚያሾም በግልጽ ስልጣን ሰጥቶታል ምክትል ሚኒስቴሮችን በሶስት ምክትል ሚኒስቴሮችን በፓርላማ አቅርቦ ያሾማል የሚል የትኛውም ቦታ ላይ የለም ይሄ በሌለበት ሁኔታ ላይ ነው አቶ ኃይለማርያም ደሳለኝ ሁለት ተጨማሪ ምክትል ሚኒስትር የመረጡት ጋውም ከመጀመሪያው ካስደንበቀም በበለጠ ጉልበት በበለጠ የስራ ኃላፊነት እና ይሄ በጣም ይህ ህገ መንግስታዊ ነው ብዬ ነው የማስበው ነው አቶ ሙልጌታ የህጉ ጉዳይ ነው እንግዲህ ብዙ የሚያነጋግረውም መሰረቱም ምስኖ እና ወደ እርስዎን መልሰው በግልጽ የሚታይ አዲስ አይነት እርምጃ መሆኑን ጥያቄ ውስጥ የማስገባት አዝማሚያ እንዳለ ሆኖ በምክትል ጠቅላይ ሚኒስትርነት ማዕረግ የሚለው በህገ መንግስት ውስጥ ካልተቀመጠ ድረስ ከዚህ ቀደም በተግባር ነበረም አልነበረም በህገ መንግስት ውስጥ ያንን ድጋፍ የሚሰጠው መሰረት እስከሌለ ድረስ የሚወሰደው ውሳኔ በጠቅላይ ሚኒስትሩ ፍቃድና በፓርላማው ማጽደቅ ብቻ ይቻላል ወይ? የአገሪቱ የበላይ ህግ ህገ መንግስት አይወስነውም ወይ? በጣም በጣም በጣም ከባድ ጥያቄ ነው። በጣም ጠቃሚም ጥያቄ ነው። አጭር መልሱ አይቻልም ነው። ምን ማለት ነው? በህገ መንግስቱ በግልጽ ያልተቀመጠ ስልጣን መንግስት አይኖረውም። በኢትዮጵያ ህገ መንግስት መሰረት ማለት ነው። ይሄ ዝም ብሎ የበረረ ቲዮሪ ሳይሆን አንቀጽ 52 ንዑስ አንቀጽ አንድ ብታይ ስለ ስቴቶች የሚያወራው ማለት ነው። በግልጽ ያልተሰጠ ስልጣን ለፌዴራል ጋቨርንመንቱ ያልተሰጠ ስልጣን ለስቴቶች ይቀራል ይላል በግልጽ ለፌዴራል ግልጽ ይሄ ይሄ ስትረጉመው ምንድን ነው? ኢትዮጵያ ውስጥ የህዝብ ሉዓላዊነት የሚያረጋግጥ ህገ መንግስት ነው ያለው። እሱ ምን ማለት ነው? ህዝብ የስልጣን ምንጭ ነው። ህዝብ የስልጣን ባለቤት ነው። መንግስት የሚኖረው ስልጣን ህዝቡ የሰጠውን ስልጣን ብቻ ነው ነው የሚለው። ስለዚህ ኮንስቲቱሽኑ ማለት ህዝቡ ይህን ያህል ስልጣን ሰጥቻለሁ ብሎ ስልጣኑን በዝርዝር በቁጥር ሰፍሮ ያስቀመጠበት ዶክሜንት ነው። እንግዲህ ኮንስቲቱሽን ማለት ነው። አሁን ልክ አሉላ እንዳልከው በኮንስቲቱሽኑ በግልጽ ለመንግስት ያልሰጠ ስልጣን እንዳልሰጠ ነው የሚቆጠረው። ወይም መንግስት የሚኖረው ስልጣን በህገ መንግስቱ ተዘርዝሮ በግልጽ የተቀመጠ ስልጣን ብቻ ነው፣ በትርጉም ስልጣን አይኖረውም ለማለት ነው። ወይም በኢምፕሊኬሽን ስልጣን አይኖረውም መንግስት ሶ እናንተ አሁን የጠየቃችሁት የምክትል ጠቅላይ ሚኒስት- በምክትል ጠቅላይ ሚኒስተርነት ማዕርግ ስልጣን መስጠት ይችላሉ ወይ? ጠቅላይ ሚኒስተሩ ወይም ፓርላማው የሚለው ይሄ ነገር ማድረግ ይችላሉ የሚል ኮንስቲሽን ውስጥ ስለሌለ ምን ማለት ነው? የጠቅላይ ሚኒስትሩ ስልጣንና ኃላፊት የሚል አለ ኮንስቲሽን ውስጥ ዝርዝር ነው። አስራ ሶስት ወይም አስራ አራት ስልጣን አላቸው፣ አለቀ። ከዛ በላይ ሌላ ያላቸው ይኖራቸው አይችሉም። ፓርላማ ራሱ የሚኖረው ስልጣን ብሎ የዘረዘረው በቁጥር ይህን ያህል ያለው አለ ወዘተ አይልም ይጨርሰዋል። አሁን እዛ ውስጥ ነው መፈለግ ያለበት። የፓርላማውም ስልጣን ውስጥ ሆነ የጠቅላይ ሚኒስተሩ ስልጣን ውስጥ በምክትል ጠቅላይ ሚኒስተርነት ማዕርግ መሾም ይችላሉ የሚል ነገር ከሌለ አይችሉም ማለት ነው። ስለዚህ ጥያቄው አይችሉም በሚል ቢመለስ ነው ትክክለኛ የሚመስለኝ። እሺ አሁን እስቲ አቶ ኃይለማርያም ደሳለኝ እርምጃውን የወሰዱበትን ምክንያት ያስረዱበትን ድምጻቸውን ቀንጭበናል። ምንድን ነው የሚሉት? እሳቸው በአዲሱ ትውልድ ኢህአደግ አመራር የመተካካት መርህን መሰረት ያደረገና ካቢኔውን ለማጠናከር የተደረገ እርምጃ ነው ነው የሚሉት። አንደኛ ፈጣን የኢኮኖሚ እድገት ያስመዘገቡና እያስመዘገቡ ያሉ አገሮችን የአስፈጻሚ አካላት አደረጃጀትና አሰራር ልምድ ሁለተኛ በፓርላሜንታዊ ስርዓት የሚመሩ አገሮችን የካቢኔ አደረጃጀትና አሰራር ልምድ። ሶስተኛ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ከሽግግር ወቅት ጀምሮ የተገበራቸውን የካቢኔ አደረጃጀቶች እና አሰራሮችን። አራተኛ የሀገራችን ዋና ዋና ክልሎች በያዝነው የምርጫ ዘመን የተከተሏቸውን የሁለት አመታት የካቢኔያቸውን አደረጃጀትና አሰራር ደካማና ጠንካራ ጎኖችን ለመዳሰስ ተሞክሯል። ከአሁን በፊት ይሄ እርምጃ እንዳልተወሰደ አዲስ እንደሆነ የሚያብራራው ትንሽ ፍንጭ የሚሰጠው ይሄ ገለጻቸው ነው ጥናት ላይ የተመሰረተ እና በኢህአደግ የመተካካት ፖሊሲ ጥናት ያወጣው ውጤት እንደሆነ ነው የሚሉት እሳቸው የሚናገሩት። በሌላ በኩል ደግሞ ተቋሚዎች የተደረገው የሹመት ክፍተት ካቢኔ ቦታዎችን የመሙላት ብቻ ሳይሆን ስልጣንንም የመጋራት ነው። አራቱ ፓርቲዎች ስልጣን የመጋራት ሲጋሩ ግን ድርሻቸው እኩል ነው ወይ አይደለም ወይ ወደሚለው እናልፋለን። እና እስቲ ይሄንን ደግሞ ተመልክቱ። ስልጣን የመጋራት ነው የሚሉት ተቃዋሚዎች፣ ይሄንን ነው የሚሉት። እሳቸው ግን ጥናት ላይ የተመሰረተ ጠንካራና አሰሪ የሆነ የሰራተኛ ኃይል ለማምጣት ነው ነው የሚሉት አቶ ታምራት። እኔ የሚመስለኝ የሞ ጠቅላይ ሚኒስትር መለስ ዜናዊ ድንገት ሲሞቱ እና የእሳቸውን ነው ሞት ተከትሎ የመጣው የስልጣን ሽግግር ጥያቄ የተያዘበት መንገድ ደስተኛ ያልሆኑ የፖለቲካ ሀይሎች በገዢ ፓርቲ ውስጥ ያሉ ይመስለኛል። በተካሄደው ነገር ደግሞ ደስተኞች የሆኑ ሀይሎች ያሉ ይመስለኛል። እና በእነዚህ ሁለት ሀይሎች መካከል ባለ መሳሳብ ምክንያት የመጣ የፖለቲካ መቻቻል ሂደት ውጤት ይመስለኛል። አቶ ተመስገን መጀመሪያ፣ ያው አሁን ታምራት ያለውን ሀሳብ ደግፋለሁ። ምክንያቱም ታምራት ልክ ነው፣ ሹመቱ ሕገ መንግስታዊ ሕገ መንግስታዊ ነው ምክንያቱም ልክ አሁን ታምራት ጋ ያለው የፖለቲካ I didn't know አንደኛው እንግዲህ ያው ህዋት ውስጥ የሚቆየው፣ ሁለተኛው ደግሞ ኦህዴድ ውስጥ ያለ ነገር ነው። ምክንያቱም ሲጀመር ብአዴን መጀመሪያ የምክትል ሚኒስትርነትን ቦታ ስላገኘ ብዙ ተቋሙ ላይ ያቀርብ ይችላል። የደቡብ ኢትዮጵያ ድርጅትም መጀመሪያውን ምክትል ሚኒስትርነትን ቦታ ስላገኘ ቅሬታ ላይኖረው ይችላል። ከዛ ባሻገር ግን የህዋትና የኦህዴድ ወደ እርስ እንምጣ። የፖለቲካ ውሳኔ ነው የሚለው እሳቤ ጎልቶ የመጣ ይመስላል። የስልጣን ሽግግሩን ከጠቅላይ ሚኒስትር መለስ ማረፍ በኋላ የሚቀጥለውን አስተዳደር ሂደት ለማሳካት በፖለቲካ ተዋናይ ድርጅቶቹ ቢያውም ከኢህአዴግ ውጭ ያሉትን ሳይሆን በአንድ ኢህአዴግ ስር ያሉ ፓርቲዎችን የስልጣን ክፍፍልና የስልጣን አካሄድ ለማሳካት የተሞከረ የፖለቲካ ውሳኔ ነው። እዛም ውስጥ ቅሬታ ያላቸው ወገኖች አሉ የሚለው ሀሳብ ጎልቶ መጥቷል። ይህ የስልጣን ሽግግር የፖለቲካ ውሳኔ የሚሆን ከሆነ የህጉን አንድምታ ቀደም ብለው ተዋይተዋልና፣ የፖለቲካ ውሳኔው የግለሰቦችን ወይም የቡድኖችን ፍላጎት ብቻ ከማሳካት ይልቅ በአጠቃላይ ወደፊት ለሚያራምዱ የአገሪቱን የፖለቲካ አካሄድ ለማስተካከል መዋል አልነበረበትም ወይ? ቅራኔው ከውስጥም ጭምር ያለ ከመሆኑ አንጻር፣ አዎ፣ ይሄ ጥያቄ እንዴት ነው? አቶ ታምራትና አቶ ተመስገን የተናገሩት እንዳለ ሆነው እኔ እዚህ ላይ ማሳየት ምፈልገው በፖለቲካና በህግ መካከል ሁሌ ያልተቋረጠ ቴንሽን አለ፣ ውጥረት ውጥረት አለ። ታንክዩ እና በተለይ መንግስት ሁሌ ህገ መንግስትን የማክበር ቴንደንስ የለውም የትም ሀገር። ምክንያቱም ህገ መንግስት ስልጣንን ስለሚገድብ፣ ስልጣኑ እንዲገደብበት የሚፈልግ መንግስት የትም የለም። የመንግስት ፀባይ አይደለም። በቲዮሪም በተግባርም ግን ይገደዳል። አዎ ካልተገደድክ በስተቀር ስልጣንህ እንዲገደብ አትፈልግም። ለዚህ ነው ስልጣን መከፋፈል አለበት የሚባለው። ኢትዮጵያ ውስጥም ቢሆን በኢትዮጵያ ኮንስቲቱሽን ፓርላማው ጠቅላይ ሚኒስትሩን የመቆጣጠር ስልጣን አለው። ፓርላማው ከፈለገ ጠቅላይ ሚኒስትሩን መቀየር፣ የማባረር፣ የመቅጣት ስልጣን አለው። አሁን ይሄ ክፍፍል ያስፈለገው ሰው ራሱ ወዶ ስልጣኑን አይገድምም ከሚል የፍልስፍና እምነት ነው። ኤንዋይ ወደዚህ በቀጥታ ለመምጣት አንዳንዴ የፖለቲካ ውጥረቱ በጣም ያይልና ህጉን ተከትዬ ይሄ የፖለቲካ ውጥረት ይዘዋለሁ ወይም ፍተዋለሁ ብለህ ስታስብ ህጉን ማያስፈታ ሊሆን ይችላል። ግን ህጉ ደግሞ ምን ይላል? እኔ ነኝ የበላይ ፖለቲካው አይደለም ህጉ ነው የበላይ። ህገ መንግስቱ ምንድን ነው የሚለው? ህገ መንግስቱ ሱፕሪም ነው የበላይ ነው እሱ። ማለት ህገ መንግስቱ በማን ላይ ነው የበላይ የሚሆነው? በፖለቲካው ላይ ማለት ነው። ዋና በፖለቲካ ብረንቾቹ የበላይ ነው። ለዚህም ነው ነጻ ፍርድ ቤቶች እንዲኖር እና ለምንድነው ህገ መንግስቱ ይገፋል ተብሎ የሚጠረጠረው ዋናው በፖለቲካ ቅርንጫፎቹ ማለትም በፓርላማውና በጠቅላይ ሚኒስትሩ ካቢኔ። ስለዚህ እዚህ ላይ ልክ ተምረትና ተመስገን እንዳሉት መንግስት የፖለቲካ ችግር እየገጠመው ይመስለኛል። እኔም እና የስልጣን ክፍፍል ላይ ችግር ሲፈጠር፣ ውጥረት ሲፈጠር እሱን ለመፍታት መጀመሪያ መጠንቀቅ ያለበት መንግስት ወይም ኢህአደግ ራሱ ያወጣው ህገ መንግስት አለ እንደዚህ ማድረግ አትችልም የሚለው አሁን እዚህ ላይ ባይ ዘ ወይ እዚህ ላይ ብቻ አይደለም በተደጋጋሚ ህገ መንግስት ሲጣስ ነው የምታየው። ጠቅላይ ሚኒስትር መለስ ካለፉ በኋላ እንኳን ተደጋጋሚ ጥሰት ታያለህ። በግልጽ ሊጠቀሱ የሚችሉ ነገሮች እና ምንድን ነው የመረጠው መንግስት ህገ መንግስትን ወደ ጎን የመተውና ፖለቲካ እርምጃዎችን የማስቀደም አጋጣሚዎች እያየሁ ይመስለኛል። ለዋቢነት ያህል በግልጽ የታዩ የህገ መንግስት ጥሰቶች ያሏቸው አንድ ሁለቱን ሊጠቅሱልን ይችላሉ? እንደዛ ብለህ እንደምታስረኝ ጠብቅ የነበረ ልንገርህ። ለምሳሌ ጠቅላይ ሚኒስትር መለስ ካረፉ በኋላ በእኔ እምነት ወዲያውኑ ሌላ ጠቅላይ ሚኒስትር መተካት ነበረበት። ፓርላማው በኤመርጀንሲ ሴሽን ተሰብስቦ ጠቅላይ ሚኒስተር መሰየም ነበረበት። ጠቅላይ ሚኒስተር ሳይሰየም ቆይተናል። ሚኒንግ መንግስት ሳይኖረን የኖርንበት ጊዜ ነበረ ማለት ነው። በዛ ሰዓት ምን ብዬ ነው የማስበው? ፓርላማው ስራውን አልሰራም። አየህ፣ ማድረግ ብቻ አደለም የሚያስጠይቅህ፣ በህግ አለማድረግ ሲገባህ ሳታረግ ስትቀርም ትጠየቃለህ። አለማድረግ የሚያስጠይቅህ ፓርላማው ስራው አልሰራም። ሌላው ተጠባባቂ ጠቅላይ ሚኒስተር የሚባል ነገር ኮንስቲቱሽን ውስጥ የለም። መጀመሪያ ትዝ የሚልህ ከሆነ አቶ ሀይለ ማርያም ተጠባባቂ ጠቅላይ ሚኒስተር ተብለው ነበር የቆዩት እሱ አሁን የሌለ ስልጣን ነው በእኔ አመለካከት ሌላ ጠቅላይ ሚኒስተር ሀይለ ማርያም ከተሸሙ በኋላ ወዲያውኑ የራሳቸው መንግስት አልፈጠሩ እሳቸው ያለ ካቢኔ ነበረ ጠቅላይ ሚኒስተር ሆነው የቆዩት ማለት ነው እሱም ቢሆን ህገ መንግስታዊ አይደለም አሁንም ፓርላማው መጠየቅ ነበረበት መንግስት እየታለ እየታለ ካቢኔው ማን እየሰራ ነው እና የድሮ ካቢኔ መቀበል ከፈለጉ አቶ ሀይለማርያም የድሮ ካቢኔውን ነው ይዤ የምቀጥለው ብሎ ማሳወቅ እና ፓርላማውን ማስፈቀድ ነበረባቸው። መቀየርም ከፈለጉ መቀየር ነበረባቸው፣ ግን በዝምታ ነው የተላለፈው። አሁን በቅርቡ ይሄ ነገር ሶልቭ እስኪደረግ እና አይ ቲንክ እነዚህ የሚበቁ ይመስለኛል። አሉላ፣ መልካም። ስለዚህ ወደ አሁኑ ጥያቄ ስመጣ ሲሚላርሊ የፖለቲካ ቴንሽን በተፈጠረ ቁጥር በህጉ ዙሪያ መፍታት ሲያቀት ህጉን መስዋዕት የማረግ። የፖለቲካ ኢንትረስት አድቫንስመንት ተብሎ በተለይ ኮንስቲቱሽኑ መስዋዕት ሲደረግ አያለሁ እና በዚህም ስራ አስፈጻሚ ብቻ ሳይሆን ፓርላማውም ሲተባበር አያለሁ። እና ይሄ በእውነት በእውነት ጥሩ ስራ አይመስለኝም። ኢህአደግ በጣም በጣም ታገልለታለሁ ወይም በጣም ዲፌንድ አደረገዋለሁ የሚለው ኮንስቲቱሽን በዚህ ደረጃ በቀላሉ ሊወገዱ የሚችሉ ጥቃቅን ነገሮች ሲገፋ ስታየው ይገርመሃል። እና ልክ እንደተባለው የህግ የበላይነት እየሰፈነ ሳይሆን በዚህ ሴንሱ የፖለቲካ የበላይነት እየዘፈነ የመጣ ይመስላል እና የጥሩ አዝማሚያ አይመስለኝም። ተከታይ ጥያቄ አለኝ። እንግዲህ ቀደም ብላችሁ አቶ ታምራትም አቶ ተመስገንም ጠቀስ አድርጋችኋል በድርጅቶች መካከል የነበረው ፍትኪያ በተለይም በህወሀትና በኦህዴድ መካከል በስልጣን ጉዳይ ያለመግባባት ተፈጥሮ ሊሆን እንደሚችል እና ይሄ ሹመት ደግሞ የዚያ አንደምታ ሊሆን እንደሚችል የሆነ ሆኖ ግን በኦህደድ ውስጥ ትልቅ ተዋናይ የነበሩ ለምሳሌ እና አቶ ጁነዲን ሳዶ አሁን ቦታቸው ላይ የሉም። እርግጥ በባለቤታቸው ገንዘብ ከሳኡዲ መንግሥት መቀበል የሚል ጥያቄ እና በአሸባሪነት በመከሰስ ምክንያት እሳቸው ከስልጣን እንዲወገዱ ተደርጓል። በየመድረኩ የነበሩትም አባዱላ ገመዳ አሁን መድረኩ ላይ የሉም እና ይሄ አሁን የነበረው የመጣው መተካካት በድርጅቶች መካከል ለሚኖረው መስማማትና ለህዝብ ጥቅም አጥጋቢ ነው ወይ የሚል ጥያቄ ከታዛቢዎች ሊነሳ ይችላልና በአቶ ተመስገን ለለውጥ ያህል ልጀምር። እንግዲህ ያው አማራጫቸው ከዚህ ውጭ የለም። ለምሳሌ ሁለቱን አዳዲሶችን ምክትል ጠቅላይ ሚኒስትሮች ብናያቸው የድርጅታቸውን ምክትል ሊቀመንበር ናቸው። ወደ አቶ ሙክታር ስንሄድ አቶ ሙክታር የኦህዴድ ምክትል ሊቀመንበር ናቸው። ዋናው ሊቀመንበር አቶ አለማየሁ አቶምሳ እንደሚባለው ከሆነ ስራቸውንም በአግባቡ እየሰሩ አይደለም በጤና መታወክ ከተነሳ ስለዚህ ወደ ላይ ተገፍቶ ሊመጡ የሚችሉት አቶ ሙክታር ናቸው ሁለተኛው አቶ አለማየሁ የኦሮሚያ ክልል ፕሬዚዳንት ናቸው የክልል ምክር ቤት ማባት ስለሆኑ ወደ ሚኒስቴር ቦታ ሊመጡ አይችሉም እና አቶ አባዱላ ዛሬ ሳይሆን ከሁለት ሺ ሁለት ምርጫ ላይ ነው ምናልባት አደባባይ ራቁ ልንል የምንችለው እንጂ አቶ መለስ ከሞቱ በኋላ አይደለም ምክንያቱም አቶ መለስ ከሞቱ በኋላ ኦህዴድን ስናገኝ የምናገኘው ምክትል ሊቀመንበሩና ዋና ሊቀመንበሩ አቶ ሙክታርና አቶ አለማየሁን ነው ወደ ህዋቴ ስመጣ አቶ አባይ ወልዱና አቶ ደብረ ጽዮን ዋናና ምክትል ናቸው። ስለዚህ አቶ አባይ የክልሉን ፕሬዚዳንት ስለሆኑ ለትግራይ ክልል ምክር ቤት ነው የተወዳደሩት። ምክትላቸው ደግሞ አቶ ደብረ ጽዮን ለቶኮስ ምክር ቤት ነው። ከክልል ምክር ቤት ወደ ሚኒስቴር ቦታ መምጣት ስለማይቻል ያለው አማራጭ ህዋቴ ስናይ ማንን ነው? አቶ ደብረ ጽዮን ነው። ስለዚህ እነዚህ ሁለት ሰዎች ወደ ላይ የመጡበት ምክንያት በፊትም በነበራቸው የፓርቲው ስልጣን ነው እንጂ አሁን ሌሎቹ ወደ ማራቅ የተሄደበት ሁኔታ አይደለም ያለው። ሌላው በህወሓት እና በኦህዴድ መካከል ውጥረት ተፈጥሯል። እኔ ብዬ ስል እማምነው የህወሓት አመራር እና የኦህዴድ አመራር በስልጣን ተናንቀዋል። አይደለም የኦህዴድ አመራር ችግር የለበትም። የተሰጠውን ቦታ ተቀብሎ የሚሄድ ይመስለኛል። በኦህዴድ ውስጥ ያለው ችግር ምንድን ነው? መካከልኛው ካልዜ ነው። ኦህዴድ እንደ ቁመቱ እና እንዳቅሙ ስልጣን አላገኘም፣ ተገፍተናል፣ አሁንም በምክትል ጠቅላይ ሚኒስትርነት የለንም ብለው ፓርቲውን የማስጨነቅ ነው የህዋት መካከለኛው ካርዜ ህዋት ተገፋ፣ ህዋት ተባረረ፣ የአቶ መለስ ሞት ተከትሎ ህዋት ስልጣን ራቀ የሚለው ከዛ ነው እንጂ የነበረው በእነዚህ በአራቱ ወሳኝ የፖለቲካ ስልጣን በያዙ የፓርቲው መሪዎች ላይ ችግር አለ ብዬ ነው ያላስብም። አመሰግናለሁ። አቶ ተመስገን እድሉን ለአቶ ታምራት ልስጥ። ተመሳሳይ ጥያቄ ቀደም ሲል ያቀረብኩት፣ እንዲሁም ደግሞ አሁን አቶ ተመስገን ከተናገሩት የተለየ አመለካከት ካለዎት አቶ ታምራት። እኔ የሚመስለኝ አንደኛ ህገ መንግስቱ ራሱ የአንድ ህብረተሰብ የፖለቲካ ሂደት ውጤት ነው። ሁለተኛ ፖለቲካ መኖሩ ወይም የፖለቲካ መሳሳብ፣ ውጥረት፣ መለስለስ፣ መወዛገብ፣ አለም መስማማት አለመስማማት መኖሩ በአንድ ህብረተሰብ ውስጥ እና ደግሞ ስልጣን ላይ ባለ ፓርቲ አባሎች ውስጥ እና አመራሮች ውስጥ ምንም አዲስ ነገር አይደለም፣ አይገርመኝም። እኔ ምክንያቱም እንደሱ ነው መሆን ያለበት። ሰዎች አንድ ላይ ተሰብስበው የሆነ ዓላማ ለማስፈጸም ፖሊሲ ከመቅረጽ ጀምሮ በሚሞክሩበት ሂደት ውስጥ ይስማማሉ፣ አይስማሙም፣ ይለያያሉ፣ አይለያዩም። እዚህ ላይ እኔ ማስተውለው ነገር ኦህዴድም ሆኑ ህወሓት ወይም ብአዴን ወይም ደቡብ ኢህአዴግ ውስጥ ያሉ አመራር አባሎች በኢህአዴግ ዋና ዋና የሆኑ የፖሊሲ አቅጣጫዎችና ማድረግ ለሚፈልጓቸው ነገሮች ወይም ስትራቴጂዎቻቸው ላይ ወይም ርዕዮተ ዓለማቸው ላይ አይዲዮሎጂያቸው ላይ ምንም አይነት ልዩነት አላይባቸውም። ስለዚህ በአይዲዮሎጂ እና ፖሊሲ ቤዝድ የሆነ የፖለቲካ ልዩነት አይደለም ማየው ካለ ማየው የምደባ እዚህ ላይ ከተስማሙ በኋላ እነዚህን ፖሊሲዎችና የስትራቴጂ አቅጣጫዎች እንዴት አድርገን የምንተገብረው የሚለው ውይይት ላይ ምደባ የሚሉት ነገር አለ። ሰዎች ይመድባሉ እና የሰዎች አመዳደብ ላይ ማ የቱ ጋር ሆኖ ምን ይስራ እና ከየትኛው ፓርቲ ቢመጣ የተሻለ ነው የሚለው ላይ ልዩነት ሊኖራቸው ይችላል። እንደሱ አይነት ልዩነት አለ ብዬ አስባለሁ። ይሄ ደግሞ ኖርማል ነው። ምንም የሚገርም ነገር አለ ብዬ አላስብም። ይስማማሉ አይስማሙም እንደገና ይደራደራሉ። መልካም፣ ሰዓታችን አለቀ። ብዙም የሚያወያይ ብዙም የሚያነጋግር ይሆናል። ቀጣዩን የጠቅላይ ሚኒስትር ኃይለማርያም ደሳለኝን አስተዳደር የሚመለከቱ አሁን ካቆማችሁበት የሚቀጥለውን መሰረት አድርገን በሌላ ውይይት እንመለሳለን። አቶ ተመስገን ደሳለኝ፣ አቶ ታምራት ገብረ ጊዮርጊስ፣ ሙሉጌታ አረጋዊ፣ ሁላችሁንም ለጊዜያችን እናመሰግናለን። በጣም እግዜር ይስጥልን።